The Voice of America. የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ በመንግስት ጸጥታ ኃይል ከመኖሪያ ቤታቸው እንዳይወጡ ከተከለከሉ ከአስር ቀን በላይ እንደሆናቸው ለአሜሪካ ድምፅ ተናገሩ። ከኦነግ ደንብና ከሳቸው እውቅና ውጪ የሆነ ስብሰባም በጉለሌው ጽሕፈት ቤታቸው መካሄዱን ገልጸዋል። ስብሰባውን የመሩት አቶ አራርሳ ቢቂላ ስብሰባው የአቶ ዳውድን ሊቀመንበርነት ለመቀማት አይደለም ብለዋል። አቶ ዳውድ ኢብሳ ከቤት እንዳይወጡ ለምን እንደተከለከሉ የፌዴራልና የአዲስ አበባ ፖሊስ ኮሚሽንን ለመጠየቅ ያደረገችው ሙከራ እንዳልተሳካ ጠቅሳ ከአዲስ አበባ ዘጋቢያችን ፀሐይ ዳምጠው ተከታዩን ልካልናለች። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ከቤት እንዳይወጡ የተከለከሉትና ክልከላው ለደህንነታቸው እንደሆነ ተነግሮኛል ብለዋል። እንደ አውሮፓን አቆጣጠር ከሐምሌ 17 2020 ጀምሮ ከቤታቸው ሌሎች ሰዎች መውጣትም ሆነ መግባት መከልከላቸውን፣ የእጅ ስልካቸውን ጨምሮ የኢንተርኔት አገልግሎት እንደተቋረጠባቸው አቶ ዳውድ አክለው ገልጿል። አካባቢውን ጥበቃ ይደረጋል ትዕዛዝ ነው የተሰጠን፣ ነው ያሉት ከቤት ውጭ ማለት ነው። ፖሊስ ጥበቃ እንዲያደርግ መድቧል ማለት ነው። ከዛ ወዲህ ያን ጊዜ እኔ ነኝማል ወጣ እንጂ ሰው ይገባል፣ ዘመድ ይገባ ይችላል። አባሎችን መጥተው አንዳንድ ጉዳይ ሰብት ይመለሳሉ። ይህ ሆኖ ግን ጁላይ ሀያ አራት ደግሞ እንደገና ሌላ መልዕክት ደረሳቸው ዋጊያዎች ቤት እንዳልወጣ፣ አሁን ያው ለደህንነት ነው የሚባለው። ሌሎችም ቢወጡ አይችሉም። አንድ ሰው ከሾፌር ምግብ የሚገዛ እና አስፈላጊ አቅርቦት የሚያቀር እረፍት። እንደገና ከሰዓት በኋላ ያለኝ ተለፎን ተዘጋ። ይነሳል ብለን ብዬ ነው የሚጠብቀው። አቶ ዳውድ በቤት የታግቻለው ያሉትን የፌዴራል ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ አቶ ጄላን አብዲ ስለ ጉዳዩ መረጃ የለኝም ብለዋል። ለአዲስ አበባ እና ፌዴራል ፖሊስ ኮሚሽን ስራ ኃላፊዎች በተደጋጋሚ የተደረገ ስልክ ጥሪም ሳይሳካ ቀርቷል። የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ በበኩላቸው አቶ ዳውድ ከቤታቸው እንዳይወጡ መደረጋቸውን እንዳልሰሙና የክልሉ መንግስትም መረጃ እንደሌለው ተናግረዋል። መሪ ታግደዋል የሚለው ነገር በእኛ ደረጃ በመረጃም ደረሰን የለም፣ በክልላችንም የሚታወቀው ነገር የለም። በሌላ በኩል የኦነግ ምክትል ሊቀመንበር አቶ አራርሳ ቢቅላ አዲስ አበባ ጉለሌ በሚገኘው የድርጅቱ ጽሕፈት ቤት ውስጥ የኦነግ ማዕከላዊ ኮሚቴ አባላትን ጠርቶ ስብሰባ ማካሄዳቸው ተሰምቷል። የስብሰባውን አስፈላጊነትና የተወያዩበት ፍሬ ነገር አቶ አራርሳ ለአሜሪካ ድምፅ ገልጿል። አቶ አራርሳ አክለውም ውጪ እንደምናፈሰው ወሬ አይደለም ሲሉ ያደረግነው ስብሰባ የኦነግ አመራሮችና እና አባላት እስርን በተመለከተ እንዲሁም አጠቃላይ ሁኔታ ላይ ለመምከር እንጂ አቶ ዳውድ ከሊቀመንበርነት ለማንሳት አይደለም ብሏል። የድርጅቱ ደንብም ይሄንን አይፈቅድም ያሉት አቶ አራርሳ እንዳውም ስብሰባውን በተመለከተ ለሊቀመንበሩ ሪፖርት አቅርበናል ብለዋል። መጀመሪያ ከሊቀመንበራችን ጋር አውርተናል። ስብሰባ እንደሚያስፈልገንም ተነጋግረናል። ችግር እየገጠመን ይገኛል። ይህንን ጠይቀናቸው በውይይት ላይ እያለን ግንኙነታችን ተቋረጠና በስፋት መልሰን ለማውራት ስላልቻልን ተራራቀን እንጂ እኔው ሄጄ ነው ቤታቸው ያወያየዋቸው። ስብሰባችን በወቅታዊ ጉዳይ ህዝባችንና ድርጅቱ ባለበት ሁኔታ ላይን የመከረው በተለይ አርቲስት ሃጫሉ ሁንዴሳ ከተገደለ በኋላ አባላቶቻችን ከፍተኛ የድርጅቱ አመራሮችን ጨምረው ታስረው ነበር። በአጠቃላይ እነዚህ አባላቶች በጅምላ መታሰራቸው አግባብ ስላልሆነ መንግሥት አጣርቶ እንዲለቅልን መጠየቅ አለብን። ይህ ጉዳይ በጊዜ መፍትሔ ሊያገኝ ይገባል በሚል ጉዳይ ልንመካከር ነበር በሰላማዊ ትግል ለመቀጠል ሐስበን መተን ሳለን ይህ ሁላ ችግር ለምንድን ነው የገጠመን? በሚል በስፋት ተወያይተንበታል። እነዚህ ችግሮች መፈታት አለባቸው የሚል አቋምም ስለነበረ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ግን ስለ ስብሰባው መረጃ የለኝም ብሏል። ምንም የተነገረኝና የተጠየቅኩት አቶ በቴ ወርጌሳ የኦሮሞ ነጻነት ግንባር የፋይናንስ ዘርፍ ኃላፊ ናቸው። በድርጅቱ ሕገ ደንብ ስብሰባ ሊደረግ ስል እቅድ ተይዞ ገንዘብ ወጪ ይደረጋል። ነገር ግን አሁን የተጠራው ስብሰባ ከድርጅቱ እውቅና ውጪ በመሆኑ የሚያስፈልገውን ወጪ አልተጠየቅንም ብለዋል። በአሁንም የሚያሳወቀን አካል አልነበረም። ስብሰባውን የጠራው ምክትል ሊቀመንበሩ አቶ አራሶ ብክላ ናቸው። እሳቸውን ስንጠይቅ ደግሞ በጀት ከሌላ አካል ድጋፍ እንዳገኙና የድርጅቱን እንደማይፈልጉ ነገሩኝ። አቶ አራርሳም ስብሰባውን ለማካሄድ የሚያስፈልገውን ወጪ ከድርጅቱ እንዳልጠየቁ ተናግረዋል። ፋይናንስን በተመለከተ መሰል ችግሮች ሲፈጠሩ አመራሩ ድሮም በህዝብ እየተረዳ ነው እዚህ የደረሰው። ስለዚህ አንዳንድ የትራንስፖርትና ሌሎች ወጪዎችን ከህዝባችን በመውሰድ የአጭር ጊዜ ስብሰባ በማድረግ ነው የታሰበው። የአጭር ጊዜ ችግራችንን በዚህ መንገድ ከተወጣን በኋላ የፋይናንስ ሰዎችን ተነጋግረን እንደምናወራርድ ያሰብ ነው። በመጨረሻም ሁለት ቀን የወሰደው የድርጅቱ ስብሰባ የተለያዩ ውሳኔዎች አስተላልፎ መጠናቀቁን ምክትል ሊቀመንበሩ አቶ አራርሳ ገልጿል። ከተላለፉት ውሳኔዎች ውስጥ የድርጅቱ ስራ እንዳይዳከም ያሉት አመራሮች የታሰሩ አመራሮች እስኪለቀቁ ድረስ የስራ ኃላፊነት ደርቦ እንዲከውኑ መግባባት ላይ መደረሱን ገልጿል። በሌላ በኩል የድርጅቱ ሊቀመንበር አቶ ዳውድ ኢብሳ ተነስተው በምክትል ሊቀመንበሩ በአቶ አራርሳ ብቅላ ተተክቷል በመባል የሚናፈሰው ወሬ ውሸት ነው ሲሉም ተናግረዋል። የለም የለም። ማለትም የዕለት ተዕለት ስራዎች ሊቀመንበሩ ወደ ቦታቸው ተመልሰው እስከሚሰሩ ድረስ ምክትሉ ተክቷቸው ይሰራል ለማለት ነው። ያ ምክትልነትን እንጂ የሚገልጸው ሌላ ነገር አይደለም። እኔ ምክትል ነኝ። የአቶ ዳውድ ብሳ መኖሪያ ቤት በፌዴራል ፖሊስ አባላት እየተጠበቀ መሆኑን በአካል ተገኝቼ ለማረጋገጥ ችያለው። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።